የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ህዳር 18 2016 ዓም መሰናዶው ጀመረ። ¶¶

በአበርገለ የጭላ ወረዳ ሰዎች በረሃብ እንደሞቱ የገለጸው አስተዳደሩ ረጂዎችን ተማጸነ። እስካሁን ሞቱን አስከትለዋል። የአርባ ስድስት ህይወትን አልፈዋል። በዚህ አዲስ ዓመቱ ማለት ነው አጠቃላይ ፕሪቶሪያ ስምምነቱ ወደዚህ ያለው ሁኔታ ሲታይ በመድኃኒት እጥረትም በረሃብ ጊዜ እጥረትም ወደ ሁለት መቶ አስር በላይ ህይወት አልፈዋል።

የሰማችኋቸው የወረዳው አስተዳደር አቶ ሀጎስ አደራ ናቸው። በሌላ ዜና ደግሞ በቻግኒ ከሚገኙ የኦሮሚያ ክልል የግጭት ተፈናቃዮች ውስጥ ሰዎች በረሃብ እንደሞቱ ተገለጸ። ሰው ጠግቦ ይደርስ ይሆን እያለ ያለ ነው። በልብስ ቀምሶ ይደር ህይወት ማዳን ነው ምን አለ እንዲሁ መንግስት እንኳን ባያግዘን ሌላ ድርጅቶች እንኳን ገባ ብለው ቢያግዙን፣ ይህን ሁሉ ጉዳት ይህን ሁሉ ህዝብ እንዴት በራብ ይሞትብናል?

እኚህኛው ደግሞ የተፈናቃዮቹ አስተባባሪ ነኝ የሚሉት አቶ መሐመድ ሐሰን ናቸው ዝርዝር ዘገባዎቹ ከምሽቱ ከዜናው በኋላ የሚቀርቡ ይሆናል ሰላም ጤና ስጥለን የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ ኤልያስ አስማረ ስርጭቱን ከስቱዲዮ ያከናውንልናል እንዲሁም ደግሞ ጽዮን ግርማ ዋና አዘጋጃችን ናት ከመላ አሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብራችሁን ታመሽቱ ዘንድ በአክ

ክብሮት እንጋብዛለን። ወደ ዜናችን ከማለታችን በፊት ስርጭቶቻችን የሚተላለፉባቸውን ሞገዶች እናስተዋውቃችሁ። ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽና ድረገጽ ላይ ስርጭቶቻችን በቀጥታ ይተላለፋሉ። ዛሬ እንድትከታተሉ እየጋበዝን አሁን ከዓለም ዙሪያ ወደ ተሰናዱ ዜናዎች እንሻገር። ጤና ይስጥልኝ። እንደምናመሻችሁ። ከሰአቱ የዓለም ዜናዎች ጋር አሉላ ከበደ ነኝ።

በቅድሚያም ርዕሰ ወሬዎቹን ዩናይትድ ስቴትስና አጋሮቿ የሐማስን የገንዘብ ምንጭ ለማድረግ ግብረ ኃይል አቋቋሙ፣ ብሊንከንና የኖርዌዩ የውጭ ጉዳይ ሚኒስትር ተነጋገሩ፣ በሶማሊያ በጎርፍ በተጠቀለቀችው ዶሎ በሽታ መቀስቀሱ ተገለጠ፣ የሚሉት ይገኙባቸዋል።

ዩናይት ስቴትስ ና አጋሮቿ የሐማስን የገንዘብ ምንጭ ለማድረቅ ግብረ ኃይል አቋቁመዋል። ሐማስ ባለፈው መስከረም በእስራኤል የፈጸመውን ጥቃት ተከትሎ ዩናይት ስቴትስ ና ሌሎች በርካታ አጋሮቿ ቡድኑ ከተለያዩ ምንጮች የሚያገኘውን ገንዘብ ለማገድና የያዟቸውን የጸረ ሽብር ጥረቶች ለማጠናከር ዓለም አቀፍ ግብረ ኃይል ማቋቋማቸውን ዋሽንግተን በትላንትና ዕለት ይፋ አድርጋለች። ግብረ ኃይሉ ለሽብር ጥቃት ከሚደረጉ እንቅስቃሴዎችና

እንዲሁም ከጉዳዩ ጋር የተዛመዱ የፋይናንስ መረጃዎችን ልውውጥ ለማጎልበት ሌሎች ተጨማሪ የትብብር ስራዎችን መስራት የሚያስችሉ ልምዶችና እድሎች ዙሪያ እንደሚነጋገር የዩናይት ስቴትስ ግምጃ ቤት በመግለጫው አመልክቷል። መግለጫው አክሎም ግብረ ኃይሉ የተባለውን ስጋት ለመቅረፍ የፋይናንስና የደህንነት ክትትል በሚያደርጉ ክፍሎች፣ በመንግስት ተቋማትና በግሉ ዘርፍ መካከል ያሉትን ግንኙነቶች ያጠናክራል ብለዋል። ግብረ ኃይሉ ከአውስትራሊያ፣ ከካናዳ

ኢስቶኒያ፣ ፈረንሳይ፣ ጀርመን፣ እስራኤል፣ ሊክሽትንስታይ፣ ሉክዘምበርግ፣ ኔዘርላንድስ እና ኒውዚላንድ እንዲሁም ስዊዘርላንድ፣ ብሪታንያ እና ዩናይት ስቴትስ ከሌሎች ክፍሎች የተወጣጡ የፋይናንስ መረጃ አካላትን ጨምሮ ያቀፈ መሆኑ ተመልክተዋል።

ሐማስ ባለፈው መስከረም 26 2016 ዓ ም ባደረሰው ጥቃት 1200 ሰዎች መገደላቸውን ተከትሎ ዩናይት ስቴትስና ብሪታንያ ከሌሎች አጋሮቻቸው ጋር በዋሽንግተንና በሌሎች መንግስታት በአሸባሪነት የተፈረጀውን ቡድን የሚያገኙ የገንዘብ ምንጭ እንዲደርቅ ሲሉ መንገድ ሲያፈላልጉ መቆየታቸው የሚታወቅ ነው። ብሊንከንና የኖርዌይ የውጭ ጉዳይ ሚኒስትር ተነጋገሩ።

የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የኖርዌው የውጭ ጉዳይ ሚኒስትር ኤስፐን ባርት አይደ ዛሬ ብራስልስ ላይ ኔቶ ዋና መስሪያ ቤት ውስጥ ነው ተገናኝተው የተወያዩት። ዛሬ ማክሰኞ በዩክሬን ጉዳይ ላይ ላተኮረው የኔቶ የውጭ ጉዳይ ሚኒስትሮች ስብሰባ ብራስልስ የሚገኙት ብሊንከን በነገው ዕለት ወደ ሰሜን መቅዶኒያ ስኮፒያ አቅንተው በአውሮፓ የሰላምና የደህንነት ድርጅት ጉባኤ ላይ ይሳተፋሉ። ብሊንከን በሳምንቱ መገባደጃም

ዩናይትድ ስቴትስ በጋዛ የተደረሰው ጊዜያዊ የተኩስ አቁም ስምምነት የሚራዘምበትንና ተጨማሪ ታጋቾች የሚለቀቁበትን መንገድ ለማፈላለግ ተስፋ ለጣለችበት ውጥኗ ወደ መካከለኛው ምስራቅ እንደሚመለሱ የውጭ ጉዳይ ሚኒስተር አስታውቋል። ብሊንከን የእስራኤልና የሐማስ ጦርነት ከጀመረ ወዲህ ወደ አካባቢው ሲጓዙም የአሁኑ ሶስተኛቸው ይሆናል።

እስራኤል በመስከረም 26ቱ ጥቃት ወቅት በሐማስ ተጠልፈው የተወሰዱ ታጋቾች የሚለቀቁበት ሁኔታ እንዲፈጠር ስትል ወታደራዊ እንቅስቃሴዋን ለመግታት መስማማቷ የሚታወቅ ነው። ትላንት ከማብቃቱ በፊት ለተጨማሪ ሁለት ቀናት የተራዘመው ስምምነት እንደ ገና ካልተራዘመ በቀር ብሊንከን እስራኤል በሚገቡበት ወቅት ተፈጻሚነት ጊዜው የሚያበቃ ነው። የዋይት ሀውስ የብሔራዊ ደህንነት ምክር ቤት ቃል አቀባይ ጆን ከርቢ

ትላንት ሰኞ በሰጡት አስተያየት አገራቸው የጊዜያዊ ተኩስ አቁም ስምምነቱ ጸንቶ የሚቆይበት ጊዜ ተራዝሞ የማየት ተስፋ ማሳድሯን፣ ይሁንና ይህም የሐማስ ታጋቾችን መልቀቁን በሚቀጥልበት ሁኔታ እንደሚወሰን ተናግረዋል። አድማጭ ተመልካቾቻችን ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በሶማሊያ በጎርፍ በተትለቀለቀችው ዶሎ በሽታ መቀስቀሱ ተገለጠ።

ደቡብ ምዕራብ ሶማሊያውያን የዶሎ ወረዳ ያስጠቅ ያጥለቀለቀው ጎርፍ መቀነስ ቢጀምርም መኖሪያ ቤቶቻቸው በጎርፍ የታጠቡባቸውና መተዳደሪያቸውን በዚሁ አደጋ ያጡ ቤተሰቦች አሁንም ለሞት ሊዳረጉ የሚችሉበት በሽታ እንደተጋረጠባቸው ተዘግበዋል።

የሶስት ልጆች እናት የሆነችው የሰላሳ አራት ዓመቷ ሹክሪ አብዲ ዑስማን በከተማዋ በርካታ አካባቢዎች የደረሰው የጎርፍ መጥለቅለቅ ተከትሎ ቤታቸውን ጥለው ለመሰደድ የተገደዱትን ቁጥራቸው ሰባት መቶ የሚደርሱ ቤተሰቦች ከተጠለሉባት እዚያው ዶሎ ካለች ካምፕ ውስጥ ትገኛለች። ይህን መሰል ውድመት ያስከተለ ጎርፍ

በእድሜ አይቻል አላውቅም። ጎርፉ መድረሱን በተረዳንበት ወቅት ንብረታችንን ለመሰብሰብ ጊዜ አልነበረንም። መኖሪያ ቤታችንን ጥለን የወጣ ነው እኩለሌት ላይ ሲሆን መያዝ የቻልነውም ልጆቻችንን ብቻ ነበር ስትል ሹክሪ ስለ ሁኔታው ለአጃንስ ፍራንስ ፕሬስ የዜና ወኪል ተናግራለች። አሁን ደግሞ በመጠለያ ካምፕ ውስጥ የተቀሰቀሰ በሽታ የቤተሰቧን ደህንነት አደጋ ላይ መጣሉንም አመልክታለች።

መጸዳጃ ቤቶች ወድመዋል። ሌላው ቀርቶ የቧንቧ ውሃ ሳይቀር ከጎርፉና ከቆሻሻ ምርጃ ከሚመጣው የተበከለ ፈሳሽ ጋር ተቀላቅሏል ያለች ሹክሪ አያይዛም በካምፑ ያለው ሁኔታ እጅግ የበረታ ነው። ሴት ልጅ በጠና ታማለች። ለባና ለተስቦ በሽታዎችም ሳትጋለጽ አትቀርም ስትል አስረድታለች።

የተባበሩት መንግስታት ድርጅት በክፍለ ዘመን አንዴ የሚታይ ያለው ይህ የጎርፍ አደጋ በመላው ሀገሪቱ ለ120 ሰዎች ህይወት መጥፋትና ለ700 ሺህ ሰዎች ቤት አልባነት ምክንያት መሆኑን ተከትሎ የሶማሊያ መንግስት የአስቸኳይ ጊዜ አዋጅ አውጇዋል። በደቡብ አፍሪቃ በአንድ የፕላቲኒየም ማዕድን ማውጫ አንድ ህንፃ አሳንስር ከ200 ሜትር ከፍታ ላይ ተከስክሶ ለ11 ሰዎች ሞትና 75 ሰዎች

የመቁሰል አደጋ ምክንያት ሆኗል። በሰሜናዊው የሩትስበርግ ከተማ በሚገኘው የማዕድን ማውጫ የሰራተኞች ፈረቃ ሲጠናቀቅ ሰኞ አመሻሽ ላይ ነው ጉዳቱ አደጋው የደረሰው። ጉዳቱ የደረሰባቸው ሰራተኞች ወደ ሆስፒታል ተወስደው በመረደት ላይ ናቸው። ደቡብ አፍሪካ በዓለም ትልቋ የፕላቲኒየም ምርት አምራች ናት። በመጨረሻም ኬንያ የመንግስት ኩባንያዎችን ወደ ግል የማዛወር እንቅስቃሴ ልትጀምር ነው።

የኬንያ በመንግስት ይዞታ ስር የሚገኙ ኩባንያዎች ወደ ግል ለማዋዋዘ ለማዛወር የያዘችውን ውጥን መንግስታዊውን የነዳጅ አስተላላፊ ኩባንያ ጨምሮ የ11 ድርጅቶችን ድርሻ ለሽያጭ በማቅረብ እንደምትጀምር የአገሪቱ የገንዘብ ሚኒስቴር በትላንትናው ዕለት ይፋ አድርገዋል።

አስራ አንዱ ድርጅቶች አገሪቱ ያለባትን የዕዳ ክፍያ ወጪ በእጅጉ በናረበት በአሁኑ ወቅት የመንግስቱን ገቢ ከፍ ለማድረግ በታለመ ዕቅድ ወደ ግል ከሚዛወሩት ከሰላሳ አምስት በላይ የሚሆኑ በመንግስት ይዞታ ስር ከሚገኙ ኩባንያዎች ውስጥ መሆናቸው ታውቋል። ሙሉ በሙሉ በመንግስት ባለቤትነት ከተያዘው የኬንያዊ ነዳጅ አስተላላፊ ኩባንያ በስተቀር ባለሀብቶች በናይሮቢ የዋና ዋና የስብሰባ ማዕከላት በአንድ ውስጥ በሚካሄደው በዚህ ጨረታ በመሳተፍ

የመማሪያ መጽሐፍ አሳታሚ ድርጅት የግብርና ንግድ ድርጅቶችንና እንዲሁም የኢንዱስትሪ ኩባንያዎችን ድርሻ መግዛት እንደሚችሉ ሚኒስትሩ አስታውቋል። ትርፋማ የሆነው የነዳጅ አስተላላፊ ኩባንያ ግን ብቸኛው የነዳጅ ዘይትና

ሌሎች የነዳጅ ዘይት ምርቶች አጓጓዥ መሆኑን በላከው ማሳሰቢያ የገለጸው የሚኒስቴር መስሪያ ቤቱ የአገሪቱ ሕገ መንግስት በሚያዘው መሰረት እስከ ፊታችን ታህሳስ 1 2016 ድረስ ባለው ጊዜ ሕብረተሰቡ በእቅዱ ላይ ያለውን አስተያየት እንዲያቀርብ ጋብዘዋል። የመንግስት ይዞታ የሆኑ የንግድ ተቋማትን ወደ ግል የማዛወርና መልሶ የማዋቀር ስራ

የመንግስትን በጀት ለማጠናከርና የኢኮኖሚ ልማት ማበረታቻዎችን በመፍጠር ላይ ያተኮረ ነው ሲል የኬንያው የገንዘብ ሚኒስትር መስሪያ ቤት ማሳሰቢያ አክሎ አመልክቷል። ምስራቅ አፍሪካዊቱ ሀገር ከአሁን ቀደም ለመጨረሻ ጊዜ በመንግስት ይዞታ ስር የሚገኝ ኩባንያ ወደ ግል የማዛወር እርምጃ የወሰደችው እንደ አውሮፓውያን የዘመን አቆጣጠር በ2008 ዓ ምት በቴሌኮሚኒኬሽን ዘርፍ የተሰማራው የሳፍሪኮም ኩባንያ 25 በመቶ የመነሻ ድርሻ ለጨረታ በቀረበበት ወቅት ነው።

መንግስት ቢሮክራሲያዊ መሰናክሎችን ለማስወገድ የመንግስት ኩባንያዎችን ወደ ግል ይዞታ የሚዛወሩበትን መንገድ በሚደነግገው ህግ ላይ ባለፈው ወር ማሻሻያ ማድረጉን የአገሪቱ ፕሬዚዳንት ባለፈው ሳምንት ይፋ አድርገዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት

ከዓለም ዙሪያ ለተሰባሰቡ ዜናዎች አሉላ ከበደን አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የማክሰኞ ምሽት መሰናዷችንን ነው። በሬዲዮ ሞገድ በ22 በ በ25ና በ31 ሜትር ባንድ እንዲሁም ደግሞ 57 ዲግሪ ዌስት ቨርቹዋል ቻናል ላይ የምንገኝ ይሆናል። እዛ ላይ እንድትከታተሉን እንጋብዛለን። ኤደን ገረመው የምሽቱን መሰናዶ በመምራት ጽዮን ግርማ በዋና አዘጋጅነት ኤልያስ አስማረ ደግሞ ስርጭቱን ከስቱዲዮ በማከናወን

እንዲሁም ደግሞ አበባ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችንና ሲሳይ አሸናፊና ግርማ ደገፋ የምስልና ድምጽ ቅንብሩን በመከወን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ወደ ለምሽቱ ወደ ያዝ ነው አብይ ርዕስ ከመሻገራችን በፊት በየአመቱ በርካታ ኢትዮጵያውያን ተማሪዎች በአሜሪካ ዩኒቨርሲቲዎችና ኮሌጆች ለመማር ይመርጣሉ። ለምን? እዚህ ሀገር በጣም ፍሌክሲብል ናቸው።

እና አሁን አሁን ላይ ራሱ እስከዛሬ ድረስ ኮምፒተር ሳይንስ ተምሬ ተምሬ ቆይቼ ሜጀሬን ቀይሬ ወደ ለምሳሌ ማቴማቲክስ መማር ፈልግ ማቴማቲክስ ማድረግ ይችላሉ።

የሰማችሁት እንግዲህ በኮሎምቢያ ዩኒቨርሲቲ የኮምፒውተር ሳይንስ እያጠና የሚገኘው ወጣት በረከት አዳሙ ነው። ኢትዮጵያውያን ለምን በአሜሪካ ትምህርት ተቋማት መማር ይመርጣሉ የሚለው ዘገባችን በምሽቱ ሁለተኛው አጋማሽ ላይ የምንመለስበት ነው የሚሆነው። እስከዛው ድረስ አብራችን ትቆዩ ዘንድ እንጋብዛለን። አሁን ለምሽቱ ወደ ያዝ ነው አብይ ርዕስ እንሻገር።

በትግራይ ክልል ማዕከላዊ ዞን አበርገሌ የጭላ ወረዳ ባለፉት ሁለት ወራት ከመንፈቅ ውስጥ አርባ ስድስት ሰዎች በረሃብ እንደሞቱ የወረዳው አስተዳደር ገለጸ። ወረዳው ከአሁን በፊት ከፍተኛ ጦርነት እንደተካሄደበት ያወሱት አስተዳዳሪው አቶ ሀጎስ ሀደራ ባለፈው ክረምት በቂ ዝናብ ባለማግኘቱ ረሃቡ እንደተከሰተ ለአሜሪካ ድምጽ አስረድተዋል። የረሃብ ተጎጂዎችን ለማገዝ በወረዳው የተሰማሩ በጎ ፈቃደኞች መኖራቸውን አስተዳዳሪው ጠቁመው የማትረፊያ ጊዜ አሁን ነው ሲሉ ረጂ አካላትን

ተማጽነዋል። በክልሉ የሚንቀሳቀሰው ውድብ ነጻነት ትግራይ የፖለቲካ ፓርቲ በበኩሉ ያጋጠመውን ርሃብ በክልሉ ያጋጠመውን ረሃብ ትኩረት ተነፍጎታል ሲል ወቅሷል። ሙልጌታ አጽባሃ ዘገባ አለው። በትግራይ ክልል ማዕከላዊ ዞን አበርገለ የጭላ ወረዳ ከሚኖረው 115 ሺህ ህዝብ ውስጥ 95 ሺህ የሚደርሰው ነዋሪ

አስቸኳይ የእርዳታ ምግብ ፈላጊ እንደሆነ የወረዳው አስተዳደር አስታውቋል። በወረዳው ከፍተኛ የምግብ እጥረት እንዳጋጠመ ለአሜሪካ ድምፅ የተናገሩት አስተዳዳሪው አቶ ሐጎስ ሀደራም የ2016 ዓ ም ከባተ ወዲህ የ46 ሰዎች ህይወት እንዳለፈ ገልጸው ወቅታዊና መሰረታዊ ያሏቸውን ምክንያቶች አብራርተዋል። ዋናው ምክንያት ከጦርነቱ የተያያዘ ነው። የዝናብ እጥረትና የተባይ ንድ

ከቀጣቀ ወቅት የመዳበሪያ ምርት ዘር እንደዚህ ሌሎች አስፈላጊ የሆኑ ቴክኖሎጂዎች ቀቀ ወቅት እጥረት የፈጠራል። በዚህ ድርቅ የተከሰተው። በዚህ ድርቅ ምክንያት ደግሞ ና አካባቢ ተጎድተዋል። ህዝቡም ተጎድተዋል። እስካሁን ሞትም አስከትለዋል። የአርባ ስድስት ህይወትም አልፈዋል። በዚህ አዲስ አመቱ ማለት ነው። አጠቃላይ ፕሪቶሪያ ስምምነቱ ወደዚህ ያለው ሁኔታ ሲታይ በመድሀኒት እጥረትም በረሀብ

ለወረዳው ህዝብ የእርዳታ እህል የደረሰው ከአስር ወራት በፊት እንደነበር ያውሱት አቶ ሐጎስ በአሁኑ ወቅት ረሃቡ እንደተባባሰ ገልጸዋል። መንግስታዊና መንግስታዊ ያልሆኑ አካላት እንዲሁም ግለሰብ በጎ አድራጊዎች የድጋፍ እጃቸው እንዲዘረጉ ተማጽነዋል። በውጭም በውስጥም ያለው ሁሉም ወገን መድረስ አለበት ብሎ ለዚህ ህዝብ መድረስ አለበት፣ አደጋ ላይ ነው ያለው። መንግስትም ይሁን

መንግስት ያልሆኑ ድርጅቶች፣ ግለሰቦች፣ ሁሉም መረባረብ አለበት። ያለችው ይዞ ወደ ህዝቡ ቀርቦ መደገፍ አለበት። ጊዜው አሁን ነው።

ባላቸው አቅም የረሃብ ተረጂዎቹን ለማገዝ በአሁኑ ወቅት እየተረባረቡ ያሉ በጎ ፍቃደኞች በወረዳው እንዳሉ የጠቆሙት አስተዳዳሪው የማትረፊያ ጊዜው አሁን ነው ሲሉ ለሀገር ውስጥና ለውጭ ሀገር ረጂ አካላት ጥሪ አቅርበዋል። ወረዳውን ለማገዝ እየተንቀሳቀሱ ካሉ በጎ ፍቃደኞች መካከል ብርኽቲ ኃይለ አንዷ ናት። ጦርነቱ ቢቆምም ህዝባችን በድምፅ አልባ መሳሪያ

እየተገደለ ነው፣ ስትል የረሃቡን አስከፊነት የምትገልጸው ብርክቲ ከጓደኞቿ ጋር በወጠኑት የእርዳታ ማሰባሰቢያ መርሃ ግብር በሶስት ቀናት ውስጥ ብቻ ከአምስት ሚሊዮን ብር በላይ ለማግኘት እንደቻሉ ትናገራለች። ይህንን እንቅስቃሴ የጀመርነው ያው ህዝባችንን በተወሰነ መልኩ እንኳን እናድን ብለን ነው። በእኛ አቅም የሚድን አይነት ችግር አይደለም ያለው። እርዳታ ድርጅቶች ቆም ብለው ማሰብ መቻል አለባቸው። ዓለም እኛን መስማት መቻል አለባት። እስካሁን ድምጻችን አልተሰማም። ጦርነት ቆሟል፣ ግን ደግሞ

ድምፅ አልባ በሆነ መሳሪያ ህዝባችን እያለቀ ነው። እርዳታ ድርጅቶች እርዳታቸውን ማስገባት አለባቸው። የእኛም መንግስት ቢሆን ተጽዕኖ ማድረግ መቻል አለበት። በክልሉ የሚንቀሳቀሰው ውድብ ናጽነት ትግራይ የፖለቲካ ፓርቲ በበኩሉ ክልሉን ያጋጠመው አስከፊ ረሃብ ትኩረት አልተሰጠውም ሲል ወቅሶ፣ ሰዎችና እንስሳት ለህልፈተ ህይወት እየተዳረጉ እንደሆነ ገልጿል። የፓርቲው ሊቀመንበር ዶክተር ደጀን መዝገበም አብ አበርገለ ዘሎ ጉዳይ ርኢና የለና ማለት እዩ ሰብ ይረግፈሎ እንስሳት ይረግፋለዋል

በአበርገለ የተከሰተው ረሃብ ከፍተኛ እንደሆነ አይተናል። ሰውም እንስሳትም እየረገፉ ናቸው። በጣም አሳሳቢ ለሆነው የህዝቡ የምግብ ዋስትና አስቸኳይ እርምጃ መውሰድ ካልቻልን አደጋ ላይ ነን። ከአሁን በፊት በአስቸጋሪ የድንኳን ቤቶች ስለሚኖረው የተፈናቃይ ህዝባችን ጉዳይ እንጮህ ነበር። አሁን ግን ነዋሪውም ማህበረሰብ ተጨምሮበት

ሁኔታው የባሰ ሆኗል። የትግራይ ህዝብ ያላስታዋሽ ነው የቀረው። እንደ ክልል ቀጣይ የምግብ ዋስትና ለማረጋገጥ ከማንኛውም አካል ነጻ የሆነ ዓለም አቀፍ ተቋም ሊቋቋም እንደሚገባ ዶክተር ደጀን አመልክተዋል። የክልሉ ጊዜያዊ አስተዳደር ካቢኔ ባለፈው ሳምንት እሁድ ህዳር 16 ቀን 2016 ዓ.ም ባካሄደው ስብሰባ በማዕከላዊ ምስራቃዊ፣ ደቡባዊና ደቡብ ምስራቃዊ ዞኖች ድርቅ ባስከተለው ረሃብ ሰዎች እየሞቱ ያሉበትን ሁኔታ እንደተወያየበት ገልጾ ተጎጂዎቹን

ሁሉን ለማገዝ 50 ሚሊዮን ብር እንደመደበ አስታውቋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቐለም። ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። ለምሽቱ የያዝነው አብይ ርዕስ እዚህ ላይ ተጠናቋል። የትንታኔው መጽሔት ይቀጥላል።

በቻግኒ ከሚገኙ የኦሮሚያ ክልል የግጭት ተፈናቃዮች 55ቱ በረሃብ እንደሞቱ ተገለጸ። ከኦሮሚያ ክልል ምስራቅ ወለጋ ዞን ኬረሙ ወረዳ ባለፈው አመት ተፈናቅለው በአማራ ክልል አዊ ብሔረሰብ አስተዳደር ዞን ቻግኒ ከተማ ከሚገኙ ተፈናቃዮች ውስጥ ሁለቱ በረሃብ ህይወታቸውን እንዳለፈ የተፈናቃዮቹ አስተባባሪ

ገለጹ። ባለፉት ሁለት ሳምንታት የሁለት ህጻናት ህይወት እንዳለፈ ያስታወቁት የተፈናቃዮቹ አስተባባሪ አቶ መሐመድ ሀሰን፣ ይህም በአንድ አመት ውስጥ በረሃብ ህይወታቸው ያለፉ ህጻናትና አዛውንቶች አሃዝ 55 እንዳደረሰው ገልጸዋል። ተፈናቃዮቹ ከ2400 በላይ ብዛት እንዳላቸውና ባለፈው አመት ለአንድ ጊዜ ከተሰጣቸው የ15 ኪሎ ግራም ፍርኖ ዱቄት እርዳታ ውጪ ያገኙት ነገር እንደሌለ አክለው የተናገሩት አስተባባሪው መንግስት

በአስቸኳይ እንዲደርስላቸውም ጥሪ አቅርበዋል። የተጠቀሰውን የሟቾቹን አሀዝ በሪፖርት እንደሚያውቀው ያረጋገጠው የቻግኒ ከተማ አስተዳደር የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤትም ለክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን ጉዳዩን ማሳወቁን ገልጿል። ኮሚሽኑ በበኩሉ የተፈናቃዮቹ ቅሬታ ትክክለኛ እንደሆነ አምኖ በቅርቡ የዕለት ምግብ ለመላክ ማቀዱንም አመላክቷል። አስቴር ምስጋናው ዝርዝር ዘገባ አላት።

ከኦሮሚያ ክልል ምስራቅ ወለጋ ዞን ኬረሞ ወረዳ በ2015 ዓ ም በነበረው ማንነት ተኮር ግጭት የተነሳ ቤት ንብረታቸውን ጥለው ወደ አማራ ክልል እንደመጡ የሚያወሱት አቶ መሐመድ ሀሰን አሁን በሚገኙበት በአዊ ብሔረሰብ አስተዳደር ዞን ቻግኒ ከተማ እርሳቸውን ጨምሮ በግለሰብ ፍርስራሽ ቤቶችና ጅምር ፎቆች ስር ተጠልለው የሚኖሩ ተፈናቃዮች ቁጥር ከ2400 በላይ እንደሆነ ዛሬ ለአሜሪካ ድምፅ ተናግረዋል።

አስተባባሪ ነኝ የሚሉት አቶ መሐመድ በአንድ ዓመት የከተማው ቆይታቸው ለአንድ ጊዜ ብቻ ካገኙት የእርዳታ እህል በቀር ትኩረት ተነፍጓቸው እንደቆዩ አመልክተዋል። ካለፈው ሳምንት ማለት ነው። ሁለት ህጻኖች ሙተዋል በራብ ምክንያት። እኛ እስከ ዝሆን ድረሳ እስከ ክልል ድረሳ ወስደን ደብዳቤ አስገብተናል። ዝሆኑም ራሱ ፈርሞ

በማተም አስደግፎ የሞቱትን ሰዎች ዝርዝር እንኳን በዛ አልተጠቀሱም። ግን እንደሞቱ ግን ሪፖርት አድርገናል። ህፃን ሰላሳ አራት ትላልቅ ሰዎች አዛውንቶች ደግሞ ሀያ አንድ በአጠቃላይ አምሳ አምስት ሰው እንደሞተብን ሪፖርት አድርገናል። በራብ ምክንያት ማለት ነው። አሁን እኛ ቢያንስ ሰው ጠግቦ ይደርስ ይሆን እያልን ያለነው በንፍስኪ ቀምሶ ይደር ህይወት ማዲያ ምን አለ እንደው መንግስት እንኳን ባያግዘን ሌላ ድርጅቶች እንኳን ገባ ብለው ቢያግዙን

ይህን ሁሉ ጉዳት ይህን ሁሉ ለዘ እንዴት በራብ ሞትብናል። ከተፈናቃዮቹ መሀከል አንዷ ወይዘሮ ተኳዳ ሙዘይን የስልሳ አመት አዛውንትና የስድስት ልጆች እናት እንደሆኑ ይናገራሉ። ሰሞኑን የወለደችው የአስራ ስድስት አመት ሴት ልጃቸው የሚላስ የሚቀመስ በሌለበት ባዶ ቤት እንደምትገኝ ነግረውናል። መጫትም ወልዳ ያው ራብዬ ሞተኝ ተኝታ፣ አስራ አምስት ቀን ልጅ ወልዳ ያው ቁጭ ብለናል፣ ራብዬ ሞተኝ ይው የምትበላ ደ ምን የለ ባዶ ቤት እየቁጭ ብያለሁ፣ ይው ራብዬ ሞተኝ ትዕይት ተሰቃየን አለ

ተቸግረን ያለ ነው። ዝምለን ወዲያ ወዲህ ነው ያው ዝምለን ያው ሻግኒ ነው። ችግር ይዞናል። በጣም በጣም ተሰቃይተና። የቻግኒ ከተማ አስተዳደር የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ተወካይ ባለሙያ አቶ የሱፍ ሁሴን ተፈናቃዮቹ ወደ ቻግኒ ከተማ ከመጡ አንድ ዓመት ቢያስቆጥሩም እርዳታ እያገኙ እንዳልሆነ አረጋግጠዋል። አቶ የሱፍ ከተፈናቃዮቹ የሞትና የጉዳት ሪፖርት እንደደረሳቸውና ለክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ማሳወቃቸውን

አያይዘው ገልጸዋል። በባለፈው አመት ግንቦት ላይ አካባቢ የመጣ ነው እንግዲህ ይሄ እርዳታ ተሰጣቸው፣ ቆመ። እስካሁን ምንም ነገር መብላት አልቻሉም። እነ በዚህ ጋር ተያይዞ በረሀብ ኦልሞስት አሁን ላይ ተጎድተው ታመው የተኙ ሰዎች አሉ። በቂ ሕክምና እንዳያገኙ ብር የላቸውም በዛ ላይ በሕክምናው በነፃ እንዳይታከሙ ያው የመንግስት ማህቅም ስለሚታወቅ እሱ ላይ በጣም ቸግሯቸው ያለበት ሁኔታ ነው ያለው አምስት ሰው እንደሞተባቸው

ለእኛ ሪፖርት ሰጠውናል፣ በስም ዝርዝር እሱን ደግሞ ለሚመለከተው ሎን አዳጋ መከላከል እና ለክልሉ ምግብ ዋስትናም ጭምር እንዲያውቀው በደብዳቤም ኮሚቴዎችም ጭምር ሄደው እንዲያናግሯቸው ተደርጓል። ክልሉ ምን ምላሽ ሰጠ? ነባራዊ ሁኔታ ክልሉ ላይ እርዳታ ልካለሁ ሬዲ ነው አለ። በእጃችን እርዳታው ነው የሚለው። ለማድረስ ደግሞ ለእናንተ መንገድ ላይ ባለው የጸጥታ ችግር

ማድረስ አልችልም የሚል ነገር ነው ያለው። የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋውን ባታብል

አርባ በመቶ የእርዳታ እህል በጸጥታ ችግር ምክንያት ለማሰራጨት እንዳልተቻለ ባለፈው ሳምንት ከአሜሪካ ድምጽ ጋራ ቆይታ ያደረጉት መግለጻቸው ይታወሳል። በምስራቅ ወለጋ ዞን እሙሩ ወረዳ ለ52 ዓመታት እንደኖሩ የሚናገሩት የ75 ዓመቱ አዛውንት አቶ ሐሰን መሐመድ ከስምንት ልጆቻቸው አምስቱ ወንዶች ልጆቻቸው በወቅቱ በነበረው ግጭት እንደተገደሉባቸው አስታውሰው በአሁኑ ወቅት ከቀሪዎቹ ሶስት ሴቶች ልጆቻቸው ጋር በቻግኒ ከተማ በግለሰብ ፍርስራሽ

ቤት ውስጥ ተጠልለው እንዳሉ እና የሚላስ የሚቀመስ እንደሌላቸው አመልክተዋል። እኛ አቻኳይ አገራችንን ፈልገው ነበር፣ ብንፈልገው አላገኘነውም። ዛሬ በጣም አጣሪያ የሆነብን የምግብ ጉዳይ ነው። በጣም በጣም በጣም ልጆችን እየቀበርን ነው። ዛሬም ነገም በቀብር ላይ ነው የምንውለው፣ በራብ ምክንያት ማለት ነው። መንግስት ሊሰማን አልቻለም፣ አላወቀንም። መንግስት ላንል አንድ ጊዜ

መጥቶልናል ስማችን ደግሞ በኮምፒውተር ገብቶ ይታወቃል። መጠለያ አልተሰጠንም። በየትም ተበትነን በየከተማው በየበረንጃው ተቀምጠን ነው። እኛ በጣም በደል የደረሰብን ብርዱም፣ ጣሃውም፣ እራቡም

ተፈናቃዮቹ በአካባቢው የቀን ስራ ተቀጥረው እንኳን መስራት እንዳልቻሉ አስተባባሪው አቶ መሐመድ ሐሰን በምሬት ይገልጻሉ። ወደ ቤንሻንጉል ጉሙዝ እንኳ ህድ ሰው የቀን ስራ ሰርቶ እንዳይበላ፣ በቆሎ እንዳይሸነቅቅ፣ ለውዝ እንኳን እየቆፈረ እንኳን የቀን ስራ እንኳ እንዳይሰራ ያልታደሰ መታወቂያ ይዛቸው አትሄዱም ተብለን እዚህ ካርበር ላይ ተጠንቶብን በዚህ ተንቀሳቅሰን የቀን ስራ ካልሰራል

እንዴት አድርገን ነው እኛ ህይወታችንን ማቆየት የምንችለው? መንግስትም እያገዘን አይደለም። አሁን በቅርብ ጊዜ መንግስት ደግሞ ወደ ሀገራችሁ ትገባላችሁ የሚል ነገር አንስቷል። ይህም ቢሆን እኛ ደስ ይለናል። ወደ ሀገራችን መግባት እንፈልጋለን። እንደውም በተለያዩ ቦታዎች እየተመዘገበ ነው የሚባል አለ። እዚህ ዞን ግን እኛ ጋር ግን እስካሁን ድረስ አይመጣልን ነገር የተጠየቅነው ነገር የለንም። እርዳታ እየተደረገልን አይደለም። ወይ ወዳለንበት ወደ ተፈናቀልንበት ቦታ መንግስት ያለውን ነገር አረጋግቶ እየመለሰን አይደለም። እንዴት ነው ምን ሆነው እኛ ኢትዮጵያዊ አይደለንም እኛ

በጣም ማለቅ አለብን። በጉዳዩ ላይ የተጠየቁት የአማራ ክልል የአደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብል የተፈናቃዮቹ ቅሬታ ትክክል እንደሆነ ያምናሉ። ተፈናቃይም በተመለከተ ለሁሉም አካባቢ ነው የመደብ ነው። ከጎጃም ውጭ ባለው ማለት ነው። ጎጃም አውይ ይጨምራል

ቻግኒ ይሄ ዙሪያ አላደረስንም። በጠጥታው ችግር ምክንያት አሁን መድብ መላቸዋል። በራሳችን ከገዛ ነው ለምዕራብ ጎጃ ነው ለአዊ መድብ መላቸዋል። ግን በቂ ነው ተብሎ አይወሰድም። ጥያቄያቸው ትክክል ነው። ጠጥታው በጣም ከብሮ ስለነበር አላደረስንላቸውም ለእነዚህ በአማራ ክልል ከኦሮሚያ ና ከሌሎች አጎራባሽ ክልሎች የተፈናቀሉ ከስድስት መቶ ሺህ በላይ ዜጎች በካምፕ ውስጥና ከማህበረሰቡ ጋር ተቀላቅለው ይኖራሉ። ከእነኚህም ውስጥ ተመዝግበው ድጋፍ እየተደረገላቸው ያሉት ወደ ሶስት መቶ ሺህ እንደሚደርሱ

ከክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን ያገኘነው መረጃ ያመላክታል። ለአሜሪካ ድምፅ አስቴር ምስጋናው።

በአዲስ አበባ ከሳምንት በፊት በተካሄደው 23ኛው ዙር ታላቁ ሩጫ በኢትዮጵያ ላይ ከተሰሙ የተቃውሞ ድምጾች ጋር በተያያዘ የሚታሰሩ ሰዎች ቁጥር እየጨመረ እንደሆነ ጠበቃቸው ገለጹ። በአንድ ቦታ የሚገኙት የታሳሪዎች ቁጥር 19 መድረሱን የገለጹት ጠበቃና የሕግ አማካሪ ሰለሞን ገዛኸኝ እስረኞቹ እስካሁን ድረስ ፍርድ ቤት እንዳልቀረቡም ተናግረዋል። ፖሊስ ለፍርድ ሳያቀርባቸው የቆየው ጉዳዩን ከአስቸኳይ ጊዜ አዋጅ ጋራ አገናኝቶት ሊሆን እንደሚችልም ጠቁመዋል።

ታሳሪዎቹ ቤተሰቦች በበኩላቸው ጉዳዩ እንዳሳሰባቸው አመልክተዋል። ታሳሪ ወንድማቸው የፖለቲካ ተሳትፎ እንደሌለው የገለጹ አስተያየት ሰጪ እስካሁን ለፍርድ ሳይቀርብ በእስር ላይ እንደሚገኝና ቤተሰቡም እንደተጨናነቀ ተናግሯል። በጉዳዩ ላይ ከፖሊስ አስተያየት ለማግኘት ዛሬም ያደረግነው ጥረት አልተሳካም። ኬኔዲ አባተ ዘገባለሁ።

ከአንድ ሳምንት በፊት እሁድ ህዳር 9 ቀን 2016 ዓ ም በአዲስ አበባ በተካሄደው 23ኛው ታላቁ ሩጫ በኢትዮጵያ ላይ ከተሳተፉ በኋላ በፖሊስ ቁጥጥር ስር ውለው በአዲስ አበባ ሶስተኛ ፖሊስ ጣቢያ የሚገኙ ታሳሪዎች ቁጥር ባለፈው ሳምንት ከነበረው 12 ከፍ ብሎ 19 እንደደረሰ ጠበቃና የሕግ አማካሪ ሰለሞን ገዛኸኝ ለአሜሪካ ድምፅ ተናግረዋል። ትናንትና ገብቼ ሳናገራቸው የተወሰኑት ቃል እየሰጡና አሻራ እየሰጡ ነበር። ከዛም በኋላ ሌሎችም ተቀላቀሉ።

ፍርድ ቤት ምንም የቀረበ የለም። ቁጥራቸውስ የሚል ጥያቄያቸው ነበረ። አሁን አስራ ዘጠኝ ደርሰዋል። እነዚህ አዲስ የተያዙትን አላገኘቸውም። እነሱ ያው ምርመራ ላይ ናቸው። አስተያየታቸውን ከሰጡን የታሳሪ ቤተሰብ አባላት መካከል በማህበራዊ መገናኛ አውታሮች አዝናኝ ቪዲዮዎችን በማጋራት የሚታወቀው የአላዛር ታላቅ ወንድም ጆርጅ ወልደማርያም

ምንም አይነት የፖለቲካ ተሳትፎ የለውም፣ ሲሉ ወንድማቸው ፍርድ ቤት ሳይቀርብ በእስር ላይ መቆየቱ ቤተሰቡን እንዳስጨነቀ ተናግረዋል። ዩቲዩብ ነው የሚሰራው፣ የሪያክሽን ቪዲዮዎችን ነው የሚሰራው። ሪያክሽን ቪዲዮ ደግሞ ማዝናናት ምናምን ነው እንጂ ፖለቲካ ከሃይማኖት፣ ከዘር ምናምን የጸዳ ነው። የሚሰራቸው ቪዲዮዎች ሁሉ እንደዚህ አይነት ነገር ላይ አይገባም። ቪዲዮቹ ማየት ትችላለህ። አሌክ ዩቲዩብ ቻናል እዛኔ ይመስለኛል እየጨፈሩ እሱ ያለበት አካባቢ ላይ መጥተዋል እና

ቪዲዮውንም ለማየት ሞክረን ነበረ። ምንም እሱም ምንም የተናገረው ነገር የለም። ኖርማሊ ለመታደብ ነው ሄደው ሰውን ነው እየሮጠ የነበረው ምናምን እና የዛሬ ሳምንት ማክሰኞ ነው የታሰረው። ታስሮ ስለማያውቅ ቤተሰብ ላይ ትንሽ ጭንቀት አለ። ያው ምንም ነገር ስለሌለ አጣርተው ይለቁታል ብለናል።

የታሳሪዎቹን ጉዳይ አስመልክቶ ከፖሊስ መረጃ ለማግኘት ያደረግነው ጥረት ዛሬም ሊሳካልን አልቻለም። ጉዳዩ የአዲስ አበባ ፖሊስን እንደሚመለከት የፌዴራል ፖሊስ ቢጠቁመንም ለአዲስ አበባ ፖሊስ የሕዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ የእጅ ስልካቸው ላይ ደውለን ስልካቸውን አልመለሱልንም። ይሁንና ከታላቁ ሩጫ ማግስት ጀምሮ በተለያዩ ቀናት የተያዙት ታሳሪዎቹ በ48 ሰዓታት ውስጥ ፍርድ ቤት መቅረብ ቢኖርባቸውም እስካሁን ያልቀረቡት በምን ምክንያት ሊሆን

እንደሚችል የጠየቅናቸው ጠበቃ ሰለሞን ገዛሀኝ ተከታዩም ብለዋል። እንዳንተ ግምት ምንድን ነው የምትለይ ከሆነ ዞሮ ዞሮ አርባ ስምንት ሰዓት መቅረብ ነበረባቸው። ከአርባ ስምንት ሰዓት ካለፋቸው የሚሆኑ ምንድን ነው? ያው አስቸኳይ ጊዜ አዋጅ አለ። አርባ ስምንት ሰዓት የማይገድቡ አስቸኳይ ጊዜ አዋጅ ስላለ በዛ ያዝናቸው የሚል እንትን ነው። እንደኔ እምነት ግን ልጆቹ ምንም ነገር ስለሌላቸው፣ ከዚ በፊት በምንም አይነት ፖለቲካ ተሳትፎ የሌላቸው ስለመያዛቸውም በጣም

ግራ የገባቸውና የደነቃቸው ነገር ነው። ከዛ ውጭ በዚህ በታላቁ ምሮጫ ቢሆንም ምንም ነገር ምንም ነገር ያላሉ ግን አብሮ ሲሮጡ የነበሩ ናቸው። ይሄን ነው ከአብዛኛው የተረዳሁት። ምናልባትም ያሰራቸው አካል ሊሆን ይችላል ብዬ የማስበው ምንድን ነው እነዚህ ልጆች ለተወሰነ ጊዜ መክሮ አስተምሮና እንዲያል ነገር ሲከሰት እዚህ ቦታ ላይ እንዳይገኙ እና የተለያዩ ምክሮችን በመምከር ለመልቀቅ በማሰብ ነው ነው የሚለውን እንዲሁም ታየ ሁኔታውን

በአዲስ አበባ ከተማ ሶስተኛ ፖሊስ ጣቢያ አስራ ዘጠኝ የሁነቱ ተሳታፊ ወጣቶች ታስረው እንደሚገኙ ከጠበቃቸው ካገኘነው መረጃ ውጭ በቁጥጥር ስር የዋሉትን ሰዎች ጠቅላላ ቁጥር እስካሁን ማረጋገጥ አልቻልንም። ስለ ታሳሪዎቹ ከመንግስት አካልም ይህ ዘገባ እስከተጠናቀረበት ሰዓት ድረስ የተሰጠ መግለጫ የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

የእስራኤል መንግስትና የታጣቂው የሃማስ ቡድን ለአራት ቀናት አድርገውት የነበረውን የተኩስ ፋታ ስምምነት ለሁለት ቀናት ማራዘማቸውን ዋይት ሀውስ በደስታ ተቀብሎታል። በተጨመሩት ቀናት በእያንዳንዳቸው አስር ታጋሾችን ለመፍታት ተፋላሚዎቹ ተስማምተዋል። ከዚህ በኋላስ ቀጣዩ ምን ይሆናል ስለሚለው የዋይት ሀውስ የቪኦኤ ዘጋቢ አኒታ ፓውል ያሰናዳችውን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል።

ዋይት ሀውስ በሐማስ የተያዙ ታጋቾች በሳምንቱ መጨረሻ መለቀቃቸውን አድንቋል። ሀያ ተጨማሪ ምርኮኞች በሚቀጥሉት ቀናት ከወዳጅ ዘመዶቻቸው ጋር ይቀላቀላሉ በሚል እምነትም ለሁለት ቀናት የተራዘመውን የእርቅ ስምምነት በደስታ ተቀብሏል። የብሔራዊ ደህንነት ምክር ቤት የስትራቴጂክ ግንኙነት ዳይሬክተር ጆን ከርቢ ይህን ይገልጻሉ። ሁሉም ታጋቾች እስኪፈቱ ድረስ ቀኑን እንዲራዘም እንፈልጋለን

በእርግጥ ግባችንም እሱ ነው። ሁሉም ታጋቾች ከያሉበት ወደ ቤተሰቦቻቸው እንዲመለሱ ማድረግ። ያ ደግሞ ታውቃላችሁ የፈለገውን ያህል ጊዜ ሊወስድ ቢችልም ማለት ነው። ውጥረት በበዛበት የድንበር አካባቢ በሁለቱም አቅጣጫዎች የሚገኙ ሰዎች የሐማስ ታጣቂዎች እንደ ኤሮፓ አቆጣጠር ጥቅምት ሰባት በእስራኤል ላይ ባደረሱት ድንገተኛ ጥቃት ታፍነው የተወሰዱትን ታጋቾች ለማስለቀቅ በሳምንቱ መጨረሻ ከእስራኤል ጋር የተደረሰበትን የእስረኞች ልውውጥ አወድሰዋል።

የፍልስጤም የውጭ ጉዳይ ሚኒስትር ሪያድ አልማሊኪ ስፔን ውስጥ ስለ ተኩስ አቁሙ ስምምነት ተናግረዋል። ማንኛውም የእስራኤል ጥቃት አንድ ልጅ ከመግደል ይልቅ ሁለቱን ይገድላል። ስለዚህ እኛ ይህንን የእርቅ ስምምነት በተቻለ መጠን ለማራዘም መሞከር በጣም አስፈላጊ ነው።

የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሰኞ ስለተለቀቁት ታጋቾች የተሰማቸውን ደስታ ገልጸው ስለ ዋና አላማቸው በድጋሚ ተናግረዋል። ታጋቾቻችንን ለማስፈታት ሐማስን ጨርሶ ለማጥፋትና በእርግጥም ይህ ስጋት በጋዛ ራሱን እንደማይደግም ማረጋገጥ ዋና ግባችን መሆኑን ገልጸን በተናገርነው መሠረት እየቀጠልን ነው።

ተንታኞች ይህ ሰፊ ተቀባይነት ያስገኘው የተኩስ አቁም በሁለቱም ወገኖች ዘንድ ያለውን ነባራዊ ግጭትና ውስብስብ ጉዳይ እንዲያበቃ ያደርጋል ማለት አይደለም ይላሉ። ከእነዚህ መካከል በብሩኪንግስ ተቋም ውስጥ የውጭ ፖሊሲ ከፍተኛ የስራ ባልደረባና የምርምር ዳይሬክተር ሚካኤል ኦሃንሎን አንዱ ናቸው።

ሁለት የተለያዩ ችግሮች አሉ። ትግሉ የረጅም ጊዜ ግቡ የሐማስን መፍረስ ይጠይቃል። ምናልባትም በምንም መልኩ ሁሉንም ተዋጊዎቹን ወይም አቅሙን ወይም ሐሳቦቹን ሙሉ በሙሉ ማስወገድ ባይቻልም፣ ከፍተኛ አመራሩ ግን መወገድ አለበት። ሐማስ ጋዛን የመግዛት አቅሙ መሟጠጥ አለበት። ይህ ግብ በምንም መልኩ የተቀየረ ሆኖ አልታየኝም። አሁን ባለው የተኩስ አቁም ይህ ሐሳብ በየትኛውም ቅርጹም ሆነ መንገድ

መለወጡን አላየውም። ፕሬዚደንት ጆ ባይደን ባለፈው እሁድ በተደረገው ልውውጥ ከተለቀቁት ብቸኛዋ የሆነችውን የአሜሪካዊ ታጋች ሕፃን አቢጌል ኢዳንን ከእስር መለቀቅ በደስታ ተቀብለዋል። ገና አራት ዓመት የሞላት አቢጌል የምትባለው ትንሽ ልጅ ልደቷን ለማክበር ቢያንስ አምሳ ቀን ያህል ሲቀራት በሐማስ ታግታለች። ዛሬ ነጻ ሆናለች።

እኔና ባለቤቴ ጅል ባይደን ከብዙ አሜሪካውያን ጋር ደህና እንድትሆን እየጸለይን ነው። ትናንት ሰኞ በተሰጠው መግለጫ ባይደን ከእስር ከተፈታች በኋላ የአቢጌል ቤተሰቦችን እንዳነጋገሩ ገልጸው በሐማስ አሸባሪዎች የተያዙት ሁሉም እስረኞች እስኪፈቱ ድረስ ጥረታችንን አናቆምም ሲሉ ቃል ገብተዋል። ከሰባት ሳምንታት ጦርነት በኋላ ትንፋሽ የወሰዱትን ሁለቱንም ወገኖች ዓለም እየተ

ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ህዳር 18 2016 ዓ ም መሰናዷችን ይቀጥላል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ለምሽቱ የያዝናቸው የመጀመሪያው ዘገባዎች ተጠናቋል። ወደ ሁለተኛው ክፍል እንሻገራለን።

የሁለተኛው ዙር የመጀመሪያው ዘገባችን ትምህርት ነው። ኢትዮጵያውያን ተማሪዎች ስለምን የአሜሪካ ትምህርት ተቋማትን ይመርጣሉ?

በየዓመቱ በሺዎች የሚቆጠሩ ኢትዮጵያውያን ተማሪዎች በአሜሪካ ዩኒቨርሲቲዎችና ኮሌጆች ውስጥ ለመማር ወደ ዩናይትድ ስቴትስ ይመጣሉ። በልዩ ልዩ የአሜሪካ ግዛቶች በሚገኙ ዩኒቨርሲቲዎች ውስጥ ትምህርታቸውን እየተከታተሉ ያሉ ተማሪዎችም ለምን በአሜሪካ የትምህርት ተቋማት ለመማር እንደሚመርጡና ከአሜሪካ ባህልና አኗኗር ጋር ራሳቸውን ለማላመድስ ምን እያደረጉ እንደሆነ የአሜሪካ ድምጽ አነጋግሯቸዋል። ስመኝሽ ቆየ ያሰናዳችሁ ዘገባ ይቀጥላል።

አሜሪካን ለመጎብኘት ከዛም አልፎ መኖሪያ ለማድረግ የሚያስቡ በርካታ ሰዎች የሚጋሩት አንድ አባባል አለ፣ አሜሪካዊ ህልም። ሁሉም ሰው በነፃነት ኖሮ ዓላማውን ማሳካትና ከፍተኛ ምቾትን ማግኘት በሚችልበት ምድር ላይ የመኖር ህልም። ይህንን ህልም ለመኖር የሚያስቡ በርካታ ዓለም አቀፍ ተማሪዎች በዩናይትድ ስቴትስ በሚገኙ ኮሌጆችና ዩኒቨርሲቲዎች ለመማር በየዓመቱ ይመጣሉ፣ ኢትዮጵያኖችን ጨምሮ።

ኒውዮርክ በሚገኘው ኮሎምቢያ ዩኒቨርሲቲ የኮምፒውተር ሳይንስ እያጠና የሚገኘው የ22 ዓመቱ በረከት አዳሙ ከነዚህ ወጣቶች አንዱ ነው። ለትምህርት ወደ አሜሪካ መቀጥታ ከአስራ ሁለተኛ ክፍል እንደጨረስኩ የመጣው የመጣሁበት ምክንያት ለኮምፒውተር ሳይንስ በጣም አሪፍ የሚባሉ ኢንስቲትዩሽኖች በአብዛኛው አሜሪካ ውስጥ ስለሆነ የሚገኙ መማር የምፈልገው ትምህርት ጋር

አሪፍ የሚባል ትምህርት ቤት የትኛ ያለን ይሰጠኛል ያስበ የነበረ ወደዚህ ቀጥላ እያደረኩት። ሳን ፍራንሲስኮ በሚገኘው ሚነርቫ ዩኒቨርሲቲ ውስጥ የሰው ሰራሽ ልህቀትን እያጠና የሚገኘው ናትናኤል ታምሩም እንዲሁ ከልጅነቱ ጀምሮ ወደ አሜሪካ የመምጣትና የመማር ፍላጎት ነበረው። በመጀመሪያ ወደ ውጭ የማጥናት ኢንተረስት ነበረኝ። ስለዚህ እንደዚ አይነት ኦፖርቹኒቲዎችን መለከትና ሞክር ነበረ ከነዛ ውስጥ ሚነርቫ ዩኒቨርሲቲ

በጣም አሪፍ ሆኖ አግኝቸው ነበር። ስለዚህ ስኮላርሽፕ አፕላይ አድርጌ አክሴፕት ከደረረኩ በኋላ ነው ወደ ዩ ኤስ ልመዳ የታልኩ። አዲስ አበባ ዩኒቨርሲቲ የሶስተኛ ዓመት ተማሪ እያለ በሚነርቫ ዩኒቨርሲቲ ነጻ የትምህርት እድል ለማግኘት ያደረገው ሙከራ ተሳክቶ ወደ አሜሪካ መምጣት የቻለው ናትናኤል በኢትዮጵያና በአሜሪካ ትምህርት ስርዓት መካከል ያለውን ልዩነት እንዲህ ይገልጸዋል። የእኛ ትምህርት ቤት ትንሽ ካሪኩለሙ ለየት ይላል ኢቨን ከትራዲሽናል የዩ ኤስ ዩኒቨርሲቲዎች ማለት ነው።

በዋናነት የሚጠቀሙት አክቲቭ ለርኒንግ ነው። እኛ ጋር ተማሪዎች ላይ ኖር ጫና ያለው እና እንደዚህ አይነት ሌክቸሮች ምናምን የለንም። በብዛት የምናደርገው በራሳችን ነገሮችን በመማር እና ክላስ ውስጥ ገብተን ፕራክቲስ በማድረግ ነው ነገሮች የምንሰራው። ከዛ ውጭ ደግሞ ሲቪክ ፓርትነሮች ኖሩናል። የከተማዎቹ ወጣን ከነዛ ጋር እንዴት በማድረግ እና ከነሱ ጋር አንዳንድ ፕሮጀክቶችን ተቀብለን በመስራት ፕራክቲካል የሆነ ኤክስፒሪንስ እንድናገኝ ያደርጉናል።

በኢትዮጵያ ኬዝ ኢንተርንሽፕ ወይም አፋረት የሚል ነገር አለ። ከአራተኛው አምስተኛ አመት ላይ ነው እንደዚህ አይነት ኤክስፒሪንስ ለአንተ የሚሰር ብቻ። ይሄ ግን ሙሉ የምት ቆይታችንን ከአንደኛ አመት እስከ አራተኛ አመት እንደዛ በማድረግ ነው የምናሳልፈው። ለናትናኤል ሌላው የተለየው የትምህርት አሰጣጥ የሚፈልገውን የትምህርት አይነት መርጦ መማር መቻሉ ነው። ለምሳሌ ዋናው የሚማረው ሰው ሰራሽ ልህቀት ቢሆንም ጎን ለጎን የኢኮኖሚክስ ኮርሶችን ይወስዳል።

ይህ የትምህርት ነጻነትና ትምህርቱ ተግባር ተኮር መሆኑ በረከትንም በአሜሪካ ሲማር የሚያስደስተው ጉዳይ ነው። በጣም ብዙ ነጻነት አለው። መምህሮችን ብዙ ነገር ስንፈልግ፣ ሪሶርስ ስንፈልግ፣ እርዳታ ስንፈልግ፣ ቀጥታ ኢሜል አድርገን ወይም በአካል ዝም ብለን ሂደን አነጋግረን በጣም ለመርዳት ዝግጁ ናቸው። በእሱ በእሱ በጣም አሪፍ ነው። እዚህ ሀገር በጣም ፍሌክሲብል ናቸው እና አሁን አሁን ላይ ራሱ እስከዛሬ ድረስ ኮምፒተር ሳይንስ ተምሬ ተምሬ ቆይቼ ሜጀሪን ቀይሬ ወደ

ለምሳሌ ማቴማቲክስ መማረ ብፈልግ ማቴማቲክስ ማድረግ ይችላሉ። እና የፈለግኳቸውን ክላሶች መርጬ ለመማረው ዩኒቨርሲቲው አይደለም ይህን ክላስ መውሰድ አለብህ ግዴታ ብሎ የሚነግረኝ ያለ ያሉ ዩኒቨርሲቲዎች በየአመቱ ተማሪዎች የሚወስዷቸው ትምህርቶች ረዲ የተወሰኑ ናቸው። እዚህ ግን የምንፈልጋቸውን ክላሶች ራሳችን መርጠን ነው የምንገባው። እሱ በጣም አሪፍ አድርጎታል። ምክንያቱም እንደ ኢንትረስታቸውን ፎከስ እንድናደርግ ያግዝናል።

ሌላዋ ሜሪላንድ ግዛት ውስጥ ያገኘኋት ሎይላ የተሰኘ የግል ዩኒቨርሲቲ ውስጥ የኮምፒውተር ሳይንስ የምታጠናው ሮሃማ ሙልጌታ ናት።

የ19 ዓመቷ ሩሃማ ወደ አሜሪካ የመጣችው የሁለተኛ ደረጃ ተማሪ እያለች ነው። የሶፍትዌር ምህንድስና ባለሙያ የሆነችውን እናቷን በማየት ሙያውን ለመማር ከልጅነቷ ጀምራ ታልም የነበረችው ሩሃማ የአሜሪካ ዩኒቨርሲቲዎች በብዙ ምክንያት ተመራጭ ቢሆኑም ተቋማቱን ለመቀላቀል የሚታለፍበት ሂደት ግን ቀላል እንዳልሆነ ታስረዳለች። ለእኔ በጣም አዲስ ነበር። ምክንያቱም ኢትዮጵያ በሜጀርሽ ነው ሰው ፕሌስ የሚያደርግሽ እና እዚህ

አንቺነሽ አፕሊኬሽን ሴንዳት የምታደርጊ ተማሪ ብዛቱና የምፈልገው ሜጀሮቹ መምረጡ ከባድ ነበረ። ብዙ አምርጫዎች ነበሩ። እየጠየቅኩኝ ነበረ እገዛ ከነሱ የጠየቅኩት። ከሱም በተጨማሪ ሌላ ክለቦች ነበርኩኝ፣ ኮሚኒቲ ብሪጅስ የሚባል የሚረዱኝ ነበሩ። እነሱ ናቸው ሞስት ፕሮሰሱን አብረውኝ እንድጨርስ ያደረጉት።

በአሜሪካ ከፍተኛ ትምህርት ተቋማት የሚማሩ ተማሪዎች ከምንም በላይ ዋጋ የሚሰጡት የትምህርት ነፃነቱን ነው። የሚወስዷቸው የትምህርት አይነቶች ገደብ አይደረግባቸውም። ለምሳሌ የመረጃ ቴክኖሎጂ ተማሪዎች ሆነው ኢኮኖሚክስ ወይም የጤና ኮርሶችን መምረጥና የእውቀት አድማሳቸውን ማስፋት ይችላሉ። ሩሃማ እንደምትለው ይሄ ወደፊት ምን አይነት ስራ ላይ መሰማራት እንደሚፈልጉ የማወቅ እድላቸውን ያሰፋል።

ለከፍተኛ ትምህርት ወደ አሜሪካ የሚመጡ ኢትዮጵያውያን ተማሪዎች ከመደበኛ ትምህርታቸው ጎን ለጎን አዳዲስ ባህሎችንና አመለካከቶችንም ይማራሉ። አንዳንዴ ግን እነዚህ አዳዲስ የአኗኗር ዘይቤዎች ያልጠበቁትና የሚያስደነግጣቸው ይሆናሉ። ለምሳሌ በረከት አሜሪካ ሲመጣ መጀመሪያ ያስደነገጠው ሰዎች ለሃይማኖት የሚሰጡት ቦታ ነው። ኢትዮጵያ

ብዙ ሰው ሃይማኖተኛ ምናምን ኢትዮጵያ ውስጥ የለመኩት እዚህ ሀገር መጥቼ ከምፊት ባልጠበቁት ደረጃ የሃይማኖተኞች ቁጥር በጣም በጣም በጣም ዝቅተኛ ነው። ካምፓስ ላይ ያሉት ክርስቲያኖችን እንደዚህ ሙስሊሞችን ቁጥር በጣም በጣም ትንሽ ነበረ እና እሱ ትንሽ መጀመሪያ ላይ አስደንግጠው ነበረ። አዲስ አበባ በሚገኘው ሴንት ሜሪ የሴቶች ትምህርት ቤት ተማሪ ለነበረችው ሩሃማም የአሜሪካ ትምህርት ቤትና አኗኗር መጀመሪያ ላይ አስደንጋጭ ነበር።

ኢትዮጵያ ያለው የሴቶች ትምህርት ቤት ብቻ ነበር የሚሄደው እና እዚህ ስመጣ ከወንዶች ጋር መማር ትንሽ አዲስ ነገር ነበረብኝ ለኔ እና የእነሱም ካልቸራቸው ትንሽ ያስደነግጣል እንደ ኢትዮጵያዊነቴ ሳየው ወጣ ያለ ባህል ላይ ያላቸው። እነሱ በአሜሪካ ኮሌጆች እና ዩኒቨርሲቲዎች ውስጥ የሚማሩ አብዛኞቹ ኢትዮጵያውያን ከመደበኛ ትምህርታቸው ውጪ ባሉ ተጓዳኝ እንቅስቃሴዎች ላይም ተሳትፎ ያደርጋሉ።

በተለይ በአሜሪካ ከሚኖረው ኢትዮጵያዊ ማህበረሰብ ጋር በመቀላቀል ባህላቸውን እምነታቸውንና ማንነታቸውን ለማጠናከር ይሞክራሉ። ሩሃማም በቤተ ክርስቲያን ውስጥ የምታገለግል ሲሆን ለሕፃናት የአማርኛ ትምህርት ታስተምራለች። የሁለት የተለያየ ባህሎችን አይቼ የትኛውን በደንብ ማጥበቅ እንዳለብኝ አይቼዋለሁ። የኢትዮጵያዊነቴን ከአሜሪካኖቹ የትኛውን ጥሩ ጥሩ ነገር መውሰድ

የከኔም ካልቸር የኔም ካልቸርም በደንብ አጥብቄ እንዲ በደንብ ረድቶኛል። በቤተ ክርስቲያን አገልጋይ ነኝ። መዘምራን እና አስተማሪ ነኝ። ልጆች፣ ትናንሽ ልጆችን አማርኛ አስተምራቸዋለሁ እና እሱን እድል በማግኘቱ በጣም አስደስቶኛል። ምክንያቱም ወደዚህ ወደ አሜሪካ ስመጣ ጭራሽ ቤተ ክርስቲያን ራሱ እንዳለ አላቅም ነበረ። ነው አዲስ ነበረብኝ እና ሃይማኖቴን በደንብ አጥብቄ

በሃይማኖቴ እንድጠነክር በጣም ርቶኛል። ናትናኤልና በረከትን በሚኖሩባቸው ግዛቶች ካሉ ኢትዮጵያውያን ጋር በቅርበት በመገናኘት በዓላትን፣ ሃይማኖታዊ ስርዓቶችንና ሌሎች እንቅስቃሴዎችን ማሳለፋቸው ወደ አሜሪካ ሲመጡ የሚያጋጥሟቸውን የባህል፣ የቋንቋና የአናኗር ልዩነቶች በቀላሉ እንዲላመዱ እንደረዳቸው ነግረውኛል።

ጎን ለጎን ደግሞ ከተለያዩ የዓለም ክፍሎች ወደ አሜሪካ ለመማር ከሚመጡ ተማሪዎች ጋር ተቀላቅለው ሲማሩ የሚቀስሟቸው ባህሎች፣ ወጎችና አስተሳሰቦችም ጠቃሚ የሕይወት ልምድ እንደሚሰጣቸውና በየትኛውም የዓለም ክፍል ተስማምተው መኖርና መስራት እንዲችሉ እንደሚያግዛቸው ተማሪዎቹ ይገልጻሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

አሜሪካዊው የጥበብ ሰው ኪሂንዴ ዋይሊ የቀድሞውን የአሜሪካ ፕሬዚዳንት ባራክ ኦባማና የፖፕ ሙዚቃ ንጉሱን ማይክል ጃክሰንን ምስል በመስራቱ ይታወቃል። ሰሞኑን ደግሞ ቡሩሹን ወደ አፍሪካውያን መሪዎች በማዞር አስራ አንድ የቀድሞና የወቅቱን መሪዎች ምስል ፓሪስ ከተማ ላይ ለእይታ አቅርቧል። ኪሂንዴ ዋይሊ አስራ አንዱን ፕሬዚዳንቶች የሳለው በአውሮፓ ታሪካዊ የመሪዎች አሳሳል መሰረት በማድረግና በዚያው መነጽር በማየት ነው። በዚህ ዙሪያ ወደ ተሰናደው ዘገባ እንሻገራለን።

የኮንጎ ዴሞክራቲክ ሪፐብሊክ ፌሊክስ ቸሰደኪ በአገራቸውም ሆነ በውጪ የሚታወቁ ሲሆን ፊታቸው አዲስ አይደለም። በርካታ የአገሪቱ ዜጎች ግን የፕሬዝዳንታቸውን ምስል እዚህ በማየታቸው ሊገረሙ ይችላሉ። አስራ አንድ ከሚሆኑት የቀድሞውና የወቅቱ የአፍሪካ መሪዎች ምስል ውስጥ የፌሊክስ ቸሰደኪ አንዱ ነው። ሰአሊው ከሂንዴ ዋይሊ አውደ ርእዩ ስለ ሰነቀው ሐሳብ ይናገራል።

የአፍሪካን ፕሬዝደንቶች በምስል ለማሳየት እየሞከርኩ ነው። ምክንያቱም እንዲህ አይነት ባህል የለም፣ መሪዎቹን የመሳል ታሪክ የለም። ያለው ታሪክ ቢኖር በምዕራባውያኑ ባህላዊ የበላይነትና ተጽዕኖ ስር ያለ ታሪክ ነው። ለእይታ ከቀረቡት ውስጥ የቀድሞው የናይጄሪያው ፕሬዝደንት ኦሉሲጉን ኦባሳንጆ ይገኙበታል። ከሥልጣን ከተወገዱት የጊኒው አልፋ ኮንዴ፣ አሁንም ሥልጣን ላይ ካሉት ደግሞ የጋናው ናና አኩፎ አዶ እንዲሁ ይታያሉ። የኢትዮጵያው ፕሬዝደንት ሳህለ ወርቅ ዘውዴ

ሰዓሊው ለስራው ከመረጣቸው አንዷ ናቸው። ሰዓሊው ይህን አውደ ርዕይ እውን ለማድረግ አስር ዓመታት ያህል ደክሟል። ከእንዴ ዋይሊ ተሳሌዎቹ ፕሬዚዳንቶች ሐሳቡ የኮንጎ ዲሞክራቲክ ሪፐብሊክ ፌሊክስ ቸሰደኪ በአገራቸውም ሆነ በውጪ የሚታወቁ ሲሆን ፊታቸው አዲስ አይደለም። በርካታ የአገሪቱ ዜጎች ግን የፕሬዚዳንታቸውን ምስል ሲሉ መግቢያ መውጫው የሚያደናግር ቅርጽ ወይም ግንባታን ማለታቸው እንደሆነ ልብ ይሏል።

ሰዓሊው እንደሚለው የሜዙ ባለቤት እርሱ ቢሆንም ተሳሊዎቹም በሥራው ላይ ድምፅ አላቸው። ስዕሉን የምስለው እኔ ነኝ፣ ግን ደግሞ ተቀማጩ ወይም የሚሳለው ግለሰብ እንዴት እንዲታይ እንደሚፈልግ ይወስናል። የእኔ ሥራ እነሱ መታየት የፈለጉበትን መንገድ መከተልና መሳል ነው። ከደቡብ ፈረንሳይ ትርኢቱን ለመመልከት ፓሪስ የመጣውና እርሱም ሰዓሊ የሆነው ኦሊቨር ኬንብሩ

ሥራዎቹ እንደማረኩት ይናገራል። እንዲህ አይነት ሥራዎች እኛ አልለመድንም፣ የሚገርሙ ናቸው። ድንቅ ሥራ፣ ግሩም ስዕል። ሌላው ታዳሚ ጀራልድ ሌሉ አውደ ርእዩ የሚገርም መሆኑን ገልጾ ሥልጣን በምንለው ነገርና በሰዓሊው የጥበብ ፈጠራ መካከል ያለውን ተቃርኖ እንዳሳየው ተናግረዋል። ሰዓሊው ኬንዴ ዋይሊ በአሜሪካ የዝና ማማ ላይ የወጣው የቀድሞ ፕሬዝደንት ባራክ ኦባማን ምስል ከሠራ በኋላ ነበር

ይህኛው አውደ ርዕዩ ግን አጨቃጫቂ ሊሆን ይችላል። ስዕሎቹ የቀረቡባት ፈረንሳይ ላይ በአፍሪካ ትልቅ ተቃውሞ በመደረግ ላይ ነው። አውደርዕዩ ስለ ፖለቲካ ባይሆንም አንዳንዶቹ ለምስል የተመረጡት መሪዎች አሳሳቢ የሆነ የሰብአዊ መብትና የዲሞክራሲ ጥያቄዎች የሚቀርቡባቸው ናቸው። ሳሊው ሥራዎቹን አፍሪካ ወስዶ የማሳየት እቅድ አለው። ተሳሌዎቹ መሪዎች ደግሞ ሥራዎቹን በግል ለመጎብኘት ጥያቄ እንዳቀረቡ ታውቋል።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የማክሰኞ ምሽት ህዳር 18 2016 ዓ.ም መሰናዷችን ይቀጥላል። በመቀጠል ደግሞ የምናልፈው ወደ ንግድና ምጣኔ ሀብት ዘገባ ነው። የኢትዮጵያ አበዳሪዎች

የሀገሪቱን የእዳ ክፍያ ጊዜ ለማራዘን በመርህ ደረጃ ስለመስማማታቸው እውን ከሆነ በበርካታ ችግሮች ለተተበተበው የኢትዮጵያ ምጣኔ ሀብት መለስተኛ እፎይታን እንደሚሰጥ ባለሙያዎች ተናገሩ። በቀጣይ ሀገራዊ ሰላምና መረጋጋትን በማስፈን እንዲሁም ደግሞ መዋቅራዊ የኢኮኖሚ ማሻሻያ በማድረግ ከችግሩ በዘላቂነት ለመውጣት መስራት እንደሚገባም ባለሙያዎቹ ያመላክታሉ።

የስምምነቱ ኢኮኖሚያዊ አንድምታን አስመልክቶ አስማማው አየነ አየነው የምጣኔ ሀብት ባለሙያዎችን አነጋግሮ ያሰናዳው ዘገባ ይቀጥላል። በአሁኑ ወቅት ከኢትዮጵያ ኢኮኖሚ ፈተናዎች አንዱ የሆነውን የዕዳ ጫናና የክፍያ ጊዜን ለማሸጋሸግ አበዳሪ ሀገራትና ተቋማት በመርህ ደረጃ ስለመስማማታቸው ሮይተርስ የገንዘብ ሚኒስቴርን ዋቢ አድርጎ ዘግቧል። የፋይናንስና ምጣኔ ሀብት ባለሙያው አቶ ሚካኤል አዲስ

በአሁኑ ወቅት ኢትዮጵያ በአመት ከሁለት ቢሊዮን ዶላር በላይ ወይም ከወጭ ምርት ገቢዋ ሰባ በመቶውን ለዕዳ ክፍያ እንደምታወል ተናግረዋል። እዳውን ለማሸጋሸግም ከአበዳሪዎች ጋር ሰፊ ድርድሮች ሲካሄዱ እንደቆዩም ያወሳሉ። ይህ አመታዊ ክፍያ ወይ የተወሰነ ጊዜ የማንከፍልበትን የእፎይታ ጊዜ ማግኘት ወይም ደግሞ የመከፈያ ጊዜውን በረጅም ጊዜ አምስት አመት ሶስት አመት የቀራቸውን ተጨማሪ ወደ አስር አመት የመሳሰሉት ሲበተን

የአመታ የክፍያ ጫናችን ወደ ሁለት ነጥብ አንድ ሁለት ነጥብ ሁለት ቢሊዮን የሆነው ምናልባት ወደ አምስት መቶ ስድስት መቶ ሚሊዮን ዝቅ ሲል ይህ ከፍተኛ ጫና ያሳደረብን ነገር ደግሞ የሌሎች ልማትና ደግሞ በተለየ ኢንፍሌሽን እና ኢኮኖሚ ማረጋጋቱን እንድናስተካክል ያስችለናል። ስለዚህ የመክፊያ ጊዜውን ማራዘም ወይም ደግሞ ወለዱን የተወሰነ የማስተካከል አሁን እየተወያያለው መንግስት የአለም አቀፍ የአበዳሪዎች ኮሚቴ የሚባል አለ

በዋናነት ደግሞ የዓለም አለም አቀፍ የገንዘብ ሲስተሙ የሚዘውረው የአለም አቀፍ የገንዘብ አገልግሎት ወይም አይኤምኤፍ ጋር የነበረ አሁን በቅርቡም ደግሞ ሞሮኮ ማራካሽ ላይ የተካሄደው ውይይት እነዚህ ተስፋ ሰጪ ናቸው ተብሏል።

ድርድሩ የሁሉንም አበዳሪ ሀገራትና ተቋማት ስምምነት እንደሚጠይቅ አቶ ሚካኤል ያስረዳሉ። ዕዳም በተመለከተ የሚደረጉ ውይይቶች ውስብስብ የሚያደርጋቸው አንደኛው አበዳሪ ለብቻ በቃ ለጊዜው የኔም ብድር ቀስ ብለህ እንድትከፍል ፈቅጄልሃለሁ ቢል እሱ የማረውን ወይም ጊዜ የሰጠበትን ብር ሌላኛው ግን አብሮ ካልፈቀደ የዛኛውን ሰው የዳ እንደሚከፍልበት ስለሚያቅ ያ አንድ ሀገር ከዚኛው የተማረውን የዕዳ ክፍያ

ለዛኛው አበዳሪ ወስዶ የሚከፍለው ከሆነ ለዚህ ለዚህማ ለእኔው ክፈለኝ ስለሚል ሁሉም አንድ ላይ ተቀምጠው የጋራ ስምምነት ላይ መድረስ አለባቸው። በመርህ ደረጃ አሁን የዓለም አቀፍ አበዳሪዎች ኮሚቴ የሚባለው ቻይና እንደ ትልቁ አበዳሪ እና እነዚህ የዓለም አቀፍ አበዳሪ አቋም አገራት አንድ ላይ ሆነው በመርህ ደረጃ ለጊዜው የኢትዮጵያን የብድር መክፍያ ጊዜ ለማሸጋሸግ እና የፎይታ ጊዜ ለመስጠት ደርሰዋል ተብሏል።

ይሄ ግን በመጠን ምን ያህል ነው? የትኛው ብድር ለምን ያህል ጊዜ ተራዘመ? የመሰረዘ አዝማሚያ አለ ወይ የሚሉትን ነገሮች ግን ገና ግልጽ ሆኖ የወጣ የለም። በተለይ ትልቁ ደግሞ አይኤምኤፍ ከሁለት እስከ ሶስት ቢሊዮን ዶላር የገንዘብ ድጋፍና የብድር ፕሮግራም ይኖረዋል ተብሏል። የእሱም የመጨረሻ ውሳኔ እስካሁን የታወቀ ነገር የለም። ሌላው የምጣኔ ሀብት ባለሙያ ዶክተር ጉቱ ቴሶ በበኩላቸው የኢትዮጵያ ምጣኔ ሀብት አሁን ካለበት ሁኔታና ከሀገሪቱ የመክፈል አቅም አንጻር ሲታይ

ከፍተኛ የዕዳ ጫና ውስጥ እንደምትገኝ አመላክተዋል። ሰሞኑን ኢትዮጵያ ከአበዳሪዎች ጋር በምታደርጋቸው ድርድሮች ስምምነት ላይ ከደረሰች በበርካታ ችግሮች ለተተበተበው ኢኮኖሚዋ የፎይታ ጊዜ እንደሚፈጥር ባለሙያው ይገልጻሉ።

ከዚህ በፊት በአንድ አመት በሁለት አመት የማራዘም ነገሮች ናቸው ኢትዮጵያ ትጠይቅ የነበረው። አሁን የምንጠይቃቸው የብድር ክፍያ ማራዘም ለአንድ ሁለት ዓመት ሳይሆን ለአምስት አመት እና ለስድስት ዓመት ነው እየጠየቅነ ያለ ነው። ያ ማለት እንግዲህ ከፊት ለፊታችን ያሉት አምስትና ስድስት አመታት ሁሉ የኢትዮጵያን ምጣኔ ሀብት ወደ መስመር መልሶ ኢዳን ተሸክሞ ብድርን ተሸክሞ መክፈል መቻሉ

ምን ያክል አስቸጋሪ እንደሚሆን ከዚህ መገንዘብ ይቻላል ማለት ነው። እና ይህን ነው እየተጠየቀ ያለው። ይሄ ከተደረገ እና ከተፈቀደ ጥሩ እፎይታ ይኖረዋል። ምክንያቱም አሁን የውጭ ሀገር ምንዛሪን የምንፈልግበት ዘርፈ ብዙ ነገር ያለ ነው። የተጀመሩትን ሀገር አቀፋዊ ፕሮጀክቶችን በተወሰነ መጠን እንኳን ማንቀሳቀስ ያስፈልገናል። በአማራና በትግራይ ክልል የወደሙትን መሰረተ ልማቶችን በውጭ ሀገር ምንዛሬ ይገዛ በተወሰነ መጠን ወደ ቦታ መመለስ ያስፈልገናል

ብዙ ነገሮች እና ለብዙ ነገር የውጭ ሀገር ምንዛሪ የሚያስፈልግንበት ንበት ሰዓት ላይ ስለሆነ ቢፎይታው በተወሰነ መጠን ለኢትዮጵያ ፋይዳ ይኖረዋል ነው። ነገር ግን ከኢትዮጵያ ትልቅነት ለኢትዮጵያ ከሚያስፈልገው

ከድህነት ማውጣቷ አሁን ካጋጠማት ውስብስብ ዘርፈ ብዙ የምጣኔ የማህበራዊና የፖለቲካ ቀውስ አንጻር ሲታሰብ ግን ያን ያክል ትልቅ ነው ተብሎ የሚወሰድ አይደለም። ኢትዮጵያ እስከ መጋቢት ሁለት ሺህ አስራ አምስት አመተ ምህረት ድረስ ባለው የገንዘብ ሚኒስቴር መረጃ መሰረት ያለባት ጠቅላላ የውጭ ብድር ሀያ ስምንት ነጥብ አንድ ቢሊዮን ዶላር ደርሷል።

ከዚህም መካከል አገሪቱ በዩሮቦንድ የተበደረችው የአንድ ቢሊዮን ዶላር ብድር የመክፈያ ጊዜ ከመቃረቡ ጋር ተያይዞ ጊዜውን ማሸጋሸጉ የድርድሩ አካል ተደርጎ ሊሰራበት እንደሚገባ የምጣኔ ሀብት ባለሙያው አቶ ሚካኤል አዲስ ይጠቁማሉ። እነዚህ የሁለትዮሽ ሀገራትና መልቲላተራል የሚባሉ አበዳሪ ተቋማት የብድር መክፈያ ጊዜውን ሲያስተካክሉና ሲያሸጋሽጉልን ያዳነው ገንዘብ ኢኮኖሚውን ለማረጋጋት እንዲውል ወይም ደግሞ እኛ ችግር ውስጥ እንዳንወድቅ ስለሆነ ተመልሶ ወደ ዩሮቦንድ ሄዶ ደግሞ ከፍተኛ ክፍያ

ሊንክ ከተሳሳትኩ ከስድስት መቶ ሚሊዮን ዶላር አካባቢ ድረስ ከፍተኛ ክፍያ ይጠይቃል። አጠቃላይ ያለብን ከአንድ ነጥብ አራት ቢሊዮን ዶላር። ስለዚህ ወደዛ እንዳይሄድ የዩሮ ቦንድ አበዳሪዎችንም በተለይ እነዚህ ደግሞ ሞር ኮሜርሻል ናቸው፣ እነሱም የዚህ የብድር ሽግሽግና የመክፊያ ጊዜ ማራዘሚያ አካል እንዲሆኑ ተደርጓል። እነሱን ለብቻ ካገለልናቸው ወይ ከዛ ያዳነውን ዶላር በሙሉ ይወስዱታል

ወይ ደግሞ እነሱ ኢትዮጵያ ዲፎልት አደረገች ብለው ወደ ዓለም አቀፍ ፍርድ ቤትም ሌላ ብድርም እንዳናገኝ ጫና ስለሚያደርጉ ይሄ የዩሮ ቦንድ ክፍያም በተለይ በአንዴ በትልቁ የሚከፈል ብር ስላለው እሱን ከአራት እስከ አምስት ዓመት ወደፊት የመግፋት እቅድ እንዳለ አንዳንድ መረጃዎችን አይቻለሁ። ሮይተርስ የቦስተን ዩኒቨርሲቲን ጠቅሶ ባወጣው መረጃ መሰረት እንደ አውሮፓውያን አቆጣጠር ከ2006 ከ2022 ባሉት ዓመታት

ቻይና ለኢትዮጵያ ከ14 ቢሊዮን ዶላር በላይ ብድር እንደሰጠች ይገልጻል። ይህን ብድር በአብዛኛው የወሰዱት የመንግስት የስኳር ፕሮጀክቶችና ሌሎችም የልማት ድርጅቶች እንደነበሩ አቶ ሚካኤል ያስታውሳሉ። ይሁንና ብድሩን ለታሰበለት አላማ ውሎ በጊዜው ደግሞ መልሶ ለመክፈል አለመቻሉ አገሪቱን ለእጅ አዙር ኢኮኖሚያዊ ተጽዕኖ እንድዳረጋት ያስረዳሉ። የቻይና አይነት ብድር ጥቅምም ጉዳትም አለው። ብዙ ነገር እንደ አለም ባንክና እንደ አይኤምኤፍ ይሄን አርጉ ይሄን አርጉ የሚል ብዙ ቅድመ ሁኔታ አለመቀመጡ ለአንድ ሀገር ኢኮኖሚክ አውቶኖሚ

ወይም የኢኮኖሚ ፕላን የማድረግ ነጻነት ይሰጣል። በዛው መጠን ደግሞ እንደዚህ አይነት ጥብቅ ቁጥጥር አለማድረጋቸው፣ ቅድመ ሁኔታ ለማስቀመጣቸው ደግሞ ገንዘቡ እየባከነ ሲሄድ ቶሎ ብለው አያስቆሙም። ሀገራት ደግሞ እንደዚህ የቀደመው ትውልድ የተበደረውን ሌላው አዲሱ ትውልድ ደግሞ የመክፈል ጫና ውስጥ ይከተውና በእጅ አዙር ትልቅ የኢኮኖሚ ተጽዕኖ ውስጥ መልሶ ይጥለናል። ስለዚህ ሙሉ ጥፋታውን ያበደረው ሀገር ሳይሆን ተበድሮ በአግባቡ ስራ ላይ ያላዋለው ሀገር ነው።

የአዛርም ኃላፊነቱ ሙሉ ለሙሉ የመንግስት ነው። እዛ ላይ ነው ትልቅ ስራ መሰራት ያለበት። ዶክተር ጉቱ ቴሶ ኢኮኖሚውን ካለበት ችግር በዘላቂነት ለማውጣት ከጊዜው መፍትሄ ባለፈ አገራዊ ሰላምና መረጋጋትን በማስፈን ኢኮኖሚያዊ መዋቅር ማሻሻያ ማድረግ እንደሚገባ ይመክራሉ። አገሪቷ የገባችበት ጦርነት መፍትሄ ያስፈልገዋል። ከአንድ ጦርነት

ሳንጨርስ ወደ ሌላ ጦርነት የምንገባበት ከአንድ ግጭት ሳናበራ ወደ ሌላ ግጭት የምናበራበት ነው። በእንደዚህ አይነት ሁኔታ ግብርናውም ህይወት ሊዘር አይችልም፣ ኢንዱስትሪውም ህይወት ሊዘር አይችልም። የውጭ ሀገር ባለሀብት

መሳብ አይቻልም። የሀገሬውን ባለ ሀብት እንኳ ድፍረት ኖሮት ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሶ እንዲሰራ የሚያደርግ አይደለም። ስለዚህ መሰረታዊ ለዚህ ችግር የደረጉን ነገሮች ላይ መንግስታዊ ቁርጠኝነት፣ የፖለቲካ ቁርጠኝነት ከሌሎችም የማህበረሰብ አካላት ደግሞ አጋርነት ያስፈልጋል እና እሱ ላይ ትልቅ ስራ መስራት መቻል አለበት ብዬ አስባለሁ። ከዛ በመለስ ላለፉት ሰላሳ አመታት

የእዳ ስረዛና የክፍያ ጊዜ ማራዘም ነው ስንጠይቅ የነበረው ሰላሳ ዓመት ጠይቀናል። አሁን ወደ አርባ ዓመት እየደረስን ያለ ነው። የሚቀጥለውም ሀምሳ ዓመት እና ስልሳ ዓመት ይሆናል። በዚህ እድሜ እኮ ከመሬት ተነስቶ ሰማይ ጠቀስና የዓለማችን ግዙፍ ኢኮኖሚ የመሰረቱ ሀገራት አሉ። ኢትዮጵያን ሊወዳደሩ በምን መልኩ የማይችሉ ሀገራት ማለት ነው።

ስለዚህ መሰረታዊ ነገሩና ኢትዮጵያን ወደፊት እጣ ፈንታዋን ሊቀይዝ በሚችሉ ነገሮች ላይ ሁሉንም ኢትዮጵያዊ ሀገር ውስጥ ያለው ውጭ ሀገር ያለው ባለሀብቱንም፣ ምሁራኑንም በገጠርም በከተማ ያለውን ማንቀሳቀስ የምንሰራበት ስራ ላይ መስራት መቻሉ የተሻለና ዘላቂ መፍትሄ ሊያመጣ ይችላል ብዬ አስባለሁ።

በሀሳቡ የሚስማሙት አቶ ሚካኤል አዲስ ደግሞ መንግስት የውጭ ምንዛሬ ማግኛ መንገዶችን በማስፋት ከዕዳ ክፍያ ስጋት ነጻ የወጣች ሀገር እንድትሆን የሚያስችል ኢኮኖሚያዊ እቅድ መንደፍ እንደሚገባው ይናገራሉ። በአፋጣኝ ኢኮኖሚውን ወይም ይሄ ዋጋ ንረቱን አረጋግቶ ቶሎ ምላሽ የሚያመጡ ፕሮጀክቶች ላይ እነዚህም ብድሮች በማዋል ድጋሚ እንደዚሁ ያበዳሪ ወገኖችን ደጅ ከመጥናት በፊት

በአግባቡ ኤክስፖርታችንን ከዚህ ከመሻገር ያቃተው የሶስት ነጥብ አምስት የአራት ቢሊዮን ማርክ አለ። በአጭር ጊዜ ውስጥ ከሰባት ና ከስምንት ቢሊዮን ዶላር የምናሻግርበትን የኢኮኖሚ ፖሊሲ ቀይሰን አዲስ የሚመጡትን ብድሮች እነዛ ላይ መዋል አለብን። የኢትዮጵያ መንግስት የሀገር ውስጥ ና የውጭ አጠቃላይ ብድር እስካለፈው መጋቢት ወር ድረስ ስልሳ ነጥብ ስድስት ቢሊዮን የአሜሪካ ዶላር መድረሱን የገንዘብ ሚኒስቴር ባለፈው አመት የሰኔ ወር ሪፖርቱ አስታውቋል። ብድሩ ሰኔ 2014 ዓ ም ላይ ከነበረው የ573 ቢሊዮን ዶላር መጠን

ከሦስት ቢሊዮን የአሜሪካን ዶላር በላይ ጭማሪ እንዳሳየም ሪፖርቱ አመላክቷል። ለአሜሪካ ድምፅ አስማሟየ ነው፣ ዋሽንግተን ዲሲ።

የተከበራችሁ አድማጭ ተመልካቾቻችን ለማክሰኞ ምሽት የያዝናቸውን መሰናዳዎች እዚ ላይ ይፈጽመናል ኤደን ገረመው መሰናደውን በመምራት ጽዮን ግርማ በዋና አዘጋጅነት ኤልያስ አስማረ ደግሞ ስርጭቱን ከዚህ ከስቱዲዮ በመከወን እንዲሁም ደግሞ አባዮ ገበያ የወብና ማህበራዊ ድረገጽ

ፕሮዲሰራችን ና ትንሳኤ አሸናፊ ና ግርማ ደገፋ የምስልና ድምጽ ኤዲቲንጉን በመከወን ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ና ዘጋቢዎች ጋር በመሆን አብረናችሁ ቆይተናል። እናንተም አብራችሁ ስለነበራችሁ እጅግ አብዝተን እናመሰግናለን። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይ ጥያቄ ቢኖራችሁ የቪ አማሪክ ፌስቡክ ገጽ ላይ በመግባት እዛ ላይ አድርሱን። ለዛሬ እዚ ላይ ፈጽመናል። ሰላም ጠነስጥልን ደናደሩ